ኢስታንቡል ቱርክ፣ ካዲኮይ በተሰኘ መንደር የሚገኘው ትልቅ አዳራሽ ለወትሮ በሰርገኞች ነበር የሚጣበበው። ዛሬ ግን ይህ አዳራሽ ዲሞክራሲን በሚሹ ወገኖች ተሞልቷል። የከፍተኛ ትምህርታቸውን በዩኤስ አሜሪካ ያጠናቀቁት የአንድ ኩባንያ ባለቤት ሴርካን ሴልቤ ኦቪ ኦትሲ ማለትም ምርጫና ሌሎችም በተሰኘ ንቅናቄ ውስጥ ሙሉ ተሳትፎ ከጀመሩ አንድ ወር ሆኗቸዋል። ሴልቢ በአዳራሹ መድረክ የድምፅ ማጉያውን ይዘው ወደ መድረክ ወጥተው ይህንን አሉ يا شان مان او کلا በተደጋጋሚ የምናወራው ምርጫ ተጨበርብረዋል። የድምፅ ማሰባሰቢያ ሙሉ ኮሮጆ የት እንደገባ ሳይታወቅ ተሰውረዋል ነው። ስለዚህ አሁን የምንለው የምርጫውን ውጤት ከምንጠብቅ ምርጫው እንዴት እየተካሄደ ነው የሚለው ላይ እናተወቅል። ሴሊቢ በሚያራምዱት ንቅናቄ ውስጥ ቢያንስ ሰባ ሺህ ያህል ዜጎች የፊታችን እሁድ ቱርክ በምታካሄደው የፓርላማ ምርጫ እንዳይጭበረበር የምርጫ ታዛቢ መሆንን ይፈልጋሉ። ይኸውም ከኢስታንቡል እስከ ምዕራብ ካሽሚር በአጠቃላይ በሀገሪቱ ካሉት ከገሚስ በላይ በሚሆኑት የምርጫ ጣቢያዎች ላይ በመገኘት ለመታዘብ አቅደዋል። እንዲህ አይነቱ ተነሳሽነት የመታየቱ ምክንያት አገሪቷን የሚያስተዳድረው የፕሬዚዳንት ሬቼፕ ተይፕ ኤርዶጋን ኤኪፒ ፓርቲ ባለፈው ሐምሌ ወር ለመጀመሪያ ጊዜ በአካባቢው ምርጫ አብላጫ ድምፅ ካጣ በኋላ በቱርክ ስጋትና አለመረጋጋት በማንዣበቡ ነው። የአሸባሪ ጥቃት ሊደርስ ይችላል የሚል ማስጠንቀቂያ ጠባጫሪ የትግል እንቅስቃሴ በቱርክ የየለ ክስተት ሆኗል። መንግስትን የሚተቹ ዘገባዎችን የሚያቀርቡ ጋዜጠኞችና እንዲሁም ተቃዋሚ ፖለቲከኞች ይገፋሉ፣ ማስፈራሪያ ይደርሳቸዋል። ቦሪስ ዞል የፊታችን እሁድ በሚደረገው ምርጫ ካዲኮይ የተሰኘውን የምርጫ ጣቢያ ለመታዘብ ዝግጅት ላይ ናቸው። በሀገሪቱ ውስጥ በሚታየው ሁኔታ ደስተኛ አይደለውም። ምርጫውም ሙሉ በሙሉ በትክክል ይከናወናል የሚል እምነት የለኝም። በኢስታንቡል የኮስ ዩኒቨርሲቲ የፖለቲካ ሳይንስ ምሁራን ይፋ ባደረጉት ጥናት በቱርክ የሚካሄደው ምርጫ ትክክለኛና ነፃ ነው ብሎ የሚያምነው ነዋሪ ከሁለት አንዱ ነው። በጎርጎሮሳዊ 2007 በተካሄደው ጥናት ሰባ በመቶ ነዋሪ የተደረገው ምርጫ ነፃና ትክክለኛ ነው ብሎ የሚያምን ነበረ ማህበረሰቡ እምነቱ ያልተደረገው ያለ ምክንያት አልነበረም። በጎርጎሮሳዊ 2014 ዓ.ም ከተካሄደው የአካባቢ ምርጫ በኋላ በድምፅ ቆጠራው ሰዓት በሀገሪቱ በርካታ አካባቢዎች መብራት መጥፋቱ ይታወሳል። መንግስት ለመብራት መጥፋቱ ያቀረበው ምክንያት አንዲት ድመት በኤሌክትሪክ ማሰራጫው ግዙፍ ባልቦላ ላይ ተንጠልጥላ ባደረሰችው ብልሽት ነው በማለት ነው የገለጸው። ከዚያ ጊዜ በኋላ በቱርክ የሚገኙ የመንግስት ተቃዋሚዎች ድመት የምትለዋ ቃል ምርጫ ማጭበርበር የሚለውን ተክታላቸዋለች። በቱርክ ምርጫው እየተቃረበ በመጣ ቁጥር የሚሰማውም ትችት እየጠነከረ መጥቷል። መንግስትን የሚወግኑ የቱርክ ሚዲያዎች በፈቃደኝነት ምርጫውን ለመታዘብ የሚንቀሳቀሰውን ኦይቢ ኦትሲ ማለትም ምርጫና ሌሎችም የተሰኘውን ቡድን መንግስት አሸባሪ ብሎ ከፈረጀው የኩርድ የሰራተኛ ፓርቲ ከፒኬኬ ጋር ንክኪ ያለው ምርጫውን ለመታዘብ ሳይሆን ለማጭበርበር የሚያደርገው እንቅስቃሴ ነው ሲሉ ትችታቸውን ያሰማሉ። በዚህም ምክንያት ይላሉ ስጋታቸውን በመግለጽ ባለ ኩባንያው ቱርካዊ ሴሊቢ ንቅናቄያቸው አመኔታን እንዳያጣ በየቀኑ ከእንቅልፌ ስነቃ የማየው የሆነ ሰው ስለ እኔ ፍጹም ትክክል ያልሆነ ነገር በደረገጽ ትዊተር መልእክትን ሲያሰራጭ ነው። ይህ ምናልባት እኛ የጀመርነውን ንቅናቄ እምነት እንዳያሳጣ አዝግቶኛል። እንዲያም ሆኖ ምርጫና ሌሎችም የተሰኘው ቡድን አባላት የፊታችን እሁድ የሚደረገውን ምርጫ በገዛ ፈቃደኝነት በታዛቢነት ከቀረቡ በኋላ የምርጫ ድምፁን አብረው እንደሚቆጥሩ ነው የተመለከተው። ከዚያ በኋላ ይላሉ ሴሊቢ፣ ከምርጫ በኋላ በሀገሪቱ ማንም ስለ ምርጫ መጭበርበር ካላወራ የዚያን ጊዜ ሰላማችንን እናገኛለን።